ደቡብ ሱዳን ብዙም ያልቆየ የነጻነት ቀኗን ክብረ በዓል ልክ የዛሬ አስር ዓመት ነበር ማክበር የጀመረችው። ይሁንና ከሁለት ዓመታት በኋላ ሀገሪቱ በእርስ በርስ ጦርነት መታመስ ጀመረች። ይሄ ጦርነት እስካሁን ድረስ ከአራት መቶ ሺህ በላይ ሰዎችን ሕይወት በመቅጠፍ እጅግ አደገኛ የሆነ ታሪክ አስመዝግቧል። የተባበሩት መንግስታት ድርጅት ሪፖርት አንድ ነጥብ ስድስት ሚሊዮን የሚሆኑ ሰዎች በሀገር ውስጥ መፈናቀላቸውን፣ ሁለት ነጥብ ሁለት ሚሊዮን ሰዎች ደግሞ ድንበር ተሻግረው በስደት እንደሚኖሩ ያሳያል። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ስምንት ነጥብ ሶስት ሚሊዮን ሰዎች እና አራት ነጥብ አምስት ሚሊዮን ህጻናትን ጨምሮ እጅግ አጣዳፊ የሆነ የሰብአዊ እርዳታና ድጋፍን ይሻሉ ብሏል። በዋና ከተማ የሚገኙት የተባበሩት መንግስታት ድርጅት የደቡብ ሱዳን የመስክ ጉዳዮች ዋና ኃላፊ የሆኑት ማድ ኦይንስን በቪዲዮ አግኝተን ያነጋገር ናቸው ሲሆን ኃላፊው ሀገሪቱ በብዙ ሰው ሰራሽና ተፈጥሯዊ ችግሮች እየተሰቃየች ነው ብለዋል። የሀገሪቱን ምጣኔ ሀብት ከአባባሱ ችግሮች መካከልም የእርስ በርስ ግጭቶች፣ የበቀል ግድያዎች፣ ተደጋጋሚ የሆኑ የጎርፍና የድርቅ አደጋዎችም ይገኙበታል። ዋና ኃላፊው እንዲህ ይላሉ ደቡብ ሱዳን ማለት በዓለም ላይ እጅግ ከባድ የሆነ ሰብአዊ ቀውስ ያለባትና የተዘነጋች ሀገር ናት። በዓለም ላይ እጅግ አደገኛ በሆነው ክፍል እጅግ በርካታ ህጻናቶች አሉን። የመንግስታቱ ድርጅት የህጻናት ፈንድ ዩኒሴፍ ሪፖርት ደቡብ ሱዳን እንደ ሀገር እጅግ ብዙ አሉታዊ በሆኑ ነገሮች ላይ ግንባር ቀደም እየሆነች ነው ይላል። ተቋሙ በሀገሪቱ ውስጥ ከአስር ህጻናት ውስጥ አንዱ የአምስተኛ ዓመት የልደት በዓሉን ሳያከብር ህይወቱ ያልፋል የሚል ይላል ይህም በዓለም ላይ ከፍተኛ የሆነው የህጻናት ሞት ቁጥር ነው በተጨማሪም ሪፖርቱ በዚህ ዓመት አንድ ነጥብ አራት ሚሊዮን የሚሆኑ ህጻናት ለህይወታቸው በሚያሰጋ አጣዳፊ የሆነ የምግብ እጥረት እንደሚሰቃዩም ጠቁሟል ይህም ከጎርጎሮሳውያኑ ሁለት ሺ አስራ ሶስት አመተ ምህረት ወዲህ ትልቁ አሃዝ ነው ማድ ኦይንስ ታዲያ ዩኒሴፍ እና አጋሮቹ ለህጻናቱ በቂ የሆነ አቅርቦትና ቅድመ ክትትል ከተደረገላቸው ህይወታቸውን መታደግ እንደሚቻል አሳይተዋል ይላሉ 90,000 children suffering from severe acute malnutrition. ዘጠናሺህ የሚሆኑና አጣዳፊ በሆነ የምግብ እጥረት የሚሰቃዩ ሕፃናትን ተንከባክበናል። ከእነዚህ ውስጥ ዘጠና አምስት በመቶዎቹ አገግመዋል። አንድ ሕፃን አጣዳፊ በሆነ የምግብ እጥረት ሲጠቃ ፈታኝ ነው። ነገር ግን ደግሞ እርዳታው በጣም ውጤታማ ነው። ኦይን ምንም እንኳን እርዳታውና ሕክምናው ውጤታማ ቢሆንም የሚሻለው ግን ሕፃናቱ አስቀድሞ የምግብ እጥረት እንዳያጋጥማቸው መከላከሉ ነው ይላሉ። የተባበሩት መንግስታት የህጻናት ፈንድ ዩኒሴፍ የተመጣጠነ ምግብና የውሃ አቅርቦትን ለማሳደግ ፍላጎቱ እንዳለው የገለጸው ሲሆን ለመሰረታዊ ጤና አቅርቦትና ለንጽህና ትኩረት ሰጥቷል ይላሉ። ነገር ግን የገንዘብ እጥረት አለ። እንደሳቸው አባባል ዩኒሴፍ በደቡብ ሱዳን እጅግ ተጋላጭ የሆኑ ሕፃናትን ለማገዝ ከሚያስፈልገው ከአንድ መቶ ሚሊዮን ዶላር ውስጥ እስካሁን ድረስ ያገኘው አንድ ሦስተኛውን ብቻ ነው። በሊሳሽ ላይን ለተዘጋጀው ዘገባ ኤደን ገረመው ከዋሽንግተን ዲሲ